ሰላም ጤና ስጥልን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ እንግዳዬ ከኢትዮጵያ ሚሊኒየም ወዲህ ከደመቁ ወጣት ሙዚቀኞች መካከል አንዷ ናት። ኖሮ ኖሮ የተሰኘውና ከጊታሪስቱ ዮርግ ፈል ጋር የተጫወተችው ሙዚቃ በመገናኛ ብዙኃን ሞገድ ላይ በተናኘ ሰሞን ለብዙ በህልማቸው ሲያወላውሉ ለነበሩ ወጣቶች ንቃትን ፈጥራለች። ያንን ባለው ኖሮ ይህን ብለው ኖሮ ሄጄ ቢሆን ኖሮ ትቼው ቢሆን ኖሮ ኮሎኔል ለማ ደምሰው ቀደም ብለው የተጫወቱትን አስታውሳለሁ። ጣፋጭ ሙዚቃ ዳግም በልዩ ሁኔታ ባቀረበች ጊዜ ደግሞ የእድሜ ባለጸጎችን የከረመ ትዝታ ቀስቅሳለች። ሕጻናትን የሚመለከቱ ሥራዎችም አሏት። ሙኒት መስፍን የትናንቱን፣ የዛሬውና የነገውን ትውልድ ጆሮ የሚይዙ የሙዚቃ ሥራዎችን አከታትላለች። ሙዚቃን ለማኅበራዊ ለውጥ ለመዋል በተቀረጹ መርሃ ግብሮች ውስጥም በነበራት ዐቢይ ተሳትፎ ትነሳለች። የኋላ የኋላ በሰሜን አሜሪካ ውስጥ ከማረፏ በፊት ሙኒት ሕንድንና ናሚቢያን መኖሪያዋ አድርጋ ነበረ። ለምንና እንዴት የሚለውን ጨምሮ ይሄ ሁነትስ በቁም ነገር ለያዘችው የሙዚቃ ሕይወቷ ያለውን አስተዋጽኦ በምታብራራበት ቆይታችን ይጀመራል። እናቴ ዩኒሴፍ ውስጥ ሰራ ነበረ። ልጆች እና እናቶች ጤና ላይ የሚሰራ ድርጅት ነው። እና በአስር ዓመት የነበረ መጀመሪያ ወደ ህንድ ሀገር የሄድነው እዛ፣ ለአራት አመት፣ ናሚቢያ ለሁለት አመት፣ ከዛ ደግሞ በአዳሪ ትምህርት ቤት ወደ አሜሪካ የተላኩት። አዳሪ ትምህርት ቤት ሁለት ዓመት እንማር እና ከዛ ደግሞ ወደ ኮሌጅ እና ሌሎች ነገር ውስጥ ነበር የገባሁት። ሙዚቃ እና መጓዝ ለሚለው ነገር ሁሉ ነገር እንዲሰፋ ነው የሚያደርገው መጓዝ ማለት ከለመድከው አለም ከለመድከው ህዝብ ከለመድከው አየር ምግብ ቅመም ከሁሉም ነገር ጋር ስትለይ ይሄም አለ እንዴ ማለት በጣም ትልቁና ዋነኛ ጠቃሚ ነገር ነው ብዬ የማስበው። እሱ ይመስለኛል ኢትዮጵያ ያለው እና በጣም የልጆችን ችሎታ ማበረታታትና የሆነ ፖቴንሻል ስታይ እንዴት አድርጌ ነው ማሳደግ የምትል አይነት ሰው ናት እና ኢትዮጵያ እያለሁ ነበረ መጀመሪያ ፒያኖ መማር የጀመርኩት ከእዝራ አባተ ጋር ያሬድ ትምህርት ቤት እየተመላለስን። ከዛ ደግሞ በሌሎች ሀገሮች ውስጥ ባለውበት ጊዜ ትልቅ አስተዋጽኦ ያደረገው ህንድ አገር የነበርኩበት ትምህርት ቤት የሙዚቃ ፕሮግራም ነበረው ውስጡ። ስለዚህ መሳሪያ መጫወት፣ ኳየር ውስጥ መሳተፍ፣ ሙዚካል ቲያትር ድራማ በሙዚቃ እሱ ላይ መሳተፍ እድሎችን ነበሩ እና ለመጀመሪያ ጊዜ መድረክ ላይ በደንብ አድርጌ ደፍሬ እንደ ዘፋኝም ይሁን እንደ አክተርም ይሁን እንደ ሙዚቀኛ የሞከርኩት በ11 12 ዓመት የነበረ ህንድ ሀገር እያለሁ ናሚቢያም ውስጥ እንደዚሁ ኳየሮች ነበሩ የተቀላቀልኩባቸው። ናሚቢያ ውስጥ የናሚቢያ ናሽናል ዩዝ ኳየር ነበረ ፍሉት የምጫወት ነበረ እና እነዚህ እነዚህ ነገሮች አንድ በትምህርት ቤት መማር በጣም ትልቅ እድል ነው አደለ? ምክንያቱም ያው ኢትዮጵያ ውስጥ ሙዚቃ ልማር ብትል ሌላ የሙዚቃ ስ ፈልገ ሰው ቀጥረ ካልሆነ በስተቀር በየትምህርት ቤቱ መሳሪያ ሙሉ ኳየሮች እና በጣም ትንሽ የተንደላቀቀ አይነት የሙዚቃ ፕሮግራሞች ያለው በጣም ጥቂት ቦታዎች ውስጥ ነው ያሉት፣ እና ያ ትልቅ አጋጣሚ ነው ብዬ ነው የማስበው። ደግሞ እንዳልኩህ በቃ የህንድ ሀገር ስትሆን የህንድ ሀገር ቲያትር፣ የህንድ ሀገር ግጥም፣ የህንድ ሀገር ታሪኮችንም በዛም ታቃጠ አብረህ ትጫወትበታለህ፣ ትለምደዋለህ። ብዙ ነገርህን በቃ በቀላሉ ለመቀበልም ይጠቅማል። ናሚቢያ ናሚቢያ ደግሞ በተለይ የደቡብ አፍሪካ የኳየር ስልቶቹ ሁለትክ ነገሮቹ በጣም ደስ የሚሉ ነገሮች ነበሩ። አሜሪካም በቃ በያለሁበት ባንዶች፣ ትምህርት ቤቶች ውስጥ ያሉትን ባንዶች፣ ኳየሮች እየተቀላቀለ ቀስ እያለ ቀስ እያለ ወደ ፕሮፌሽናልነትም እየሄደ ነው የመጣው። ትልቁ ጠቃሚነቱ እኔ እንደዚህ ነኝ፣ ይሄንን ብቻ ነው ማቀው የሚለውንና ማምነው የሚለውን ነገር ብዙ ሰዎች አለን በዚህ ዓለም ውስጥ እኔ ከዛ ካሉት የሚሊዮንና ቢሊዮን ሰዎች መካከል ውስጥ አንዷ ነኝ የኔ ባህል ይሄም ይመስላል ሌላ ባህልም ይሄም አለ ይሄም ይሆናል ወደሚለው ክፍት አስተሳሰብ የሚወስደው ነገር ነው። ትልቅ አስተዋጽኦ አድርጓል ብዬ የማስበው ህይወት ላይ። እናቶች ዶክተር ተዋበች ቢሻው የመጀመሪያዋ ዘመናዊ የማህበረሰብ ጤና ባለሙያ መሆናቸውን ሰምቻለሁ ኢትዮጵያ ውስጥ። አባትሽም እንግዲህ የፕሮፌሰር መስፍን አበበ ደግሞ የኢትዮጵያ መጀመሪያ ከሚባሉ የአፈር ተመራማሪዎች መካከል አንዱ ናቸው። ልጃቸው ሙኒት በየት በየት በኩል አልፈሽ እጅሽን ለሙዚቃ ሰጠሽ የሚል ጥያቄ ነው ቀጣዩ ጥያቄ። ምክንያቱም የቤተሰብሽን መሰረት ያየ ሰው በመሰል ዘርፎች ውስጥ ልታልፊ እንደምች ቅድመ ግምት ሊያስቀምጥ ይችላል የሙዚቃን ህይወት የተቀላቀልሽበትን ሁኔታና እስከ ዛሬም ድረስ የዘለቅሽበትን ምክንያት እስኪ አጫውችን። እሺ፣ አዎ፣ እንዳልከው እናቴ ታዎች ሚሻው ዶክተር ታዎች ሚሻው የመጀመሪያው ሴት የጤና መኮንን ነበረች። በዛን ሰዓት ላይ ሴት ሆነ የጤና መኮንን መሆን አይችልም ነበረ ነርስ ወይም ሌላ ሳኒቴሽን ውስጥ ነገር ነበር መስራት የምችለው ና በዛ ሰዓት ላይ የጤና መኮንን የመሆን ግፊቱ ከሷ በር የመጣው ሴቶች ለምንድነው መሆን የማይችሉት በሚለው። አባቴ ደግሞ እንዳልከው የአፈር ሰው ነው አፈር ሳይንቲስት ነው እና ስናድግ ትልቁ አስተዋጽኦ ከነሱ ነው። እንደውም ወደ ሙዚቃ አለም እንድንቀላቀል ያደረጉት ሆን ብለው ሳይሆን እነሱ አሁን ፒኤችዲያቸውን ማስተርስ እና ፒኤችዲያቸውን የሰሩት ካሊፎርኒያ ውስጥ ነበረ እና ካሊፎርኒያ በአስራ ዘጠኝ መቶ በፈረንድ አቆጣጠር ስልሳ መጨረሻ እና ሰባ መጀመሪያ አካባቢ ላይ ነበር የመጡት። ከዚህ ጥናታቸውን ጨርሰው ወደ ኢትዮጵያ ሲመለሱ ሀገር ለማበልጸግ ህዝብን ለመርዳት የተማር ነው ለህዝብ ነው የሚል አይነት ቀል ግልጽ የሆነ አቋሙ ነበራቸው። እና በዛ ሰዓት ላይ ወደዛ ሲመለሱ ወደ ኢትዮጵያ ሲመለሱ ከትምህርት እና ከእውቀታቸው ሌላ ወደ ኢትዮጵያ ይዘው የመጡት ነገር ቢኖር ወደ ያለምንም ማጋነን ሁለት መቶ እስከ ሶስት መቶ ያህል ሸክላዎችን ነበረ የጃዝ የሶል በተለይ የጃዝ የሶል ብላክ ፒፕል ሚዚክ እሱን ነበረ ይዘው የመጡት እና እኔና ወንድሜ ጆርጋ መስፍን የሚባል ሌላ በጣም ጎበዝ ሙዚቀኛ ፒያኖ የሚጫወትም ሳክስፎን የሚጫወት ኮምፖዘር ሬንጀር አስተማሪም ነው፣ የሙዚቃ አስተማሪም ነው። ሁለታችን ስናደግ ሸክላ ቤታችን ሁሉ እየተጫወተ ነው ያደግ ነው። ብቻችንም ስንሆን ራሳችን እየከፈትም የምንሰማበት ነበ። እንደዚያ ነበር ያደግነው። በቃ ሙዚቃ በጣም ከህይወታችን ጋር የተቆራኘ ነገር ነበር የነበረው እና መጀመሪያ ፒያኖ እራሱ እንድንማር የተደረገው ጆርጋ አንድ ጂሚ ስነት የሚባል ኦርጋን ተጫዋች አለ እና እሱ ሙዚቃ እየሰማ አንድ አይ ጋት ማይ ሞጆ ወርኪንግ የሚባል ሁለታችን በጣም የምንወደው ዘፈን ነበር እና እሱን እየሰማ ጠረጴዛ ላይ ፒያኖ አስመስሎ እየተጫወተ እናቴ ስታየው፣ ይሄ ልጅ በጣም ሙዚቃ መጫወት ፍላጎት እና ስሜቱ ከፍ ያለ ይመስላል በሚል ነበረ ሙዚቃ ውስጥ ራሱ እንድንማር ያደረገው የመጀመሪያ ነገር። ከዛ ግን እንዴት እና ለምን ሙሉ በሙሉ ወደ ባህል መጣሽ ሲባል፣ ውስጤ ኢኮኖሚክ ያጠናው እንደ ጥሩ የአፍሪካ ኢሚግራንት ተማሪ ትምህርት ቤት ለሀገር እና ለህዝብ የሚጠቅም ብዬ ብለህ ስታስብ ዶክተር፣ ኢንጂኒር ሎይራል የሚል አካሄድ እንዳለ ኖሮ መጀመሪያ ላይ ማጥናት የፈለግኩት ኤትኖሚውዚኮሎጂ ነበረ። ባህልና ሙዚቃ እንዴት ነው የሚቆራኙት እና በጣም የምወደው ነገር እንዳልኩ ከሀገር ሀገር መዞሪም ይሆናል። ሰዎች እንዴት ነው ህይወታቸውን የሚሰናዱበት መንገድ እንዴት ነው ሙዚቃ ደግሞ እና ባህል ሲባል ከመጀመሪያ ልክ ከመወለድ በፊትም ያለ ነገር ነው እና ዚህ በሆርሚዛ በቃ የዘፈነች የዘመረች ነው ህይወቷን የምታከናውነው፣ ከመነሳት ከማቅዳት ከመስራት ከመተኛት ሽሩሩ ከማለት እና ያንን ለማጥናት ፈልጌ ነበረ መጀመሪያ ላይ አንትሮፖሎጂ እንደውም ሜዲካል ሳይንስም አንድ ላይ ሜዲካል አንትሮፖሎጂ እንደዛ ለማያያዝ ነበረ። ግን መሀል ላይ ትምህርቴ ወደ ኢኮኖሚክስ ሄደ። ከዛ ወደ ኢትዮጵያ ስመለስ ነው ለሀያ አመት አካባቢ ውጭ ኖሬ ወደ ኢትዮጵያ ስመለስ ላይቭ ፐርፎርመንሴ እየጨመረ ሄደ። እንደ ፕሮፌሽናል ሙዚቀኝነት እየጨመረ ሄደ። ልጆችም ያን የወልጅ የነበረ እና ከእነሱም ጋር አብሮ ሰምሃው እንዴት እንደሆነ ባላውቀውም ቀስ እያለ የሙዚቃው ሴክሽን እያደገ መጣ። ከዛ ደግሞ ኢትዮጵያ ያለው የእኛ የሚባል እንትን ሬዲዮ ድራማ ነበረ። እሱ ውስጥም የዲቨሎፕመንታል እና የሴቶች ጉዳዮች ላይ ከዚህ በፊት ሰርጬ ስለነበረ እና ሙዚቃም አንድ ላይ አጣምሬ የምኖር ሰው በመሆኔ የእኛም ላይ ሚውዚካል ክሪኤቲቭ ክሪቲቭ ዳይሬክተር ሆኜ ለስድስት ሰባት ዓመት ሰርቻለሁ። ባላገሩ ላይ ጓደኛችን አብርሃም ወልዴ ላይ የሙዚቃ ልምድ ረጅም ነው። ፐርፎርማንስ ክሪቲሲዝም ላይም ለቲቪም መልክሽ እና በጣም ግልጽ መሆን ሊጠቅም ይችላል። ፊቴ ቶሎ ነው ቶሎ ቶሎ ነው የሚለዋወጠው የሚሰማኝን ነገር መደበቅ ስለማልችል ለሱ ይጠቅማል ብሎ ባላገሩ አይደለም ትንሽ ብቅ ብዬ ነበረ አፍ ኤፍ ኤምም ላይ በሬዲዮ ትንሽ ሰርች። ከዛ ደግሞ ሙዚቃ እንደምታውቀው ለብዙ ሰው ደስታ የሚሰጥ ነገር ነው እና ያን ሰው ደስታ የሚሰጥ ነገር መቻል ስጦታን ገፋሁበት ሁለት የሙዚቃ አልበሞች አሉሽ ለማዳመጥ እድሉን ያላገኙ አድማጮች ቢኖሩ ሙዚቃዎችሽ ምን ምን ላይ እንደሚያተኩሩና እነዚህ አልበሞችስ በምን ሁኔታ እንደተሰሩ እስኪ ጥቂት አጫዎችን የመጀመሪያው አልበሜ ላይቭ ኣ ኮፊ ሃውስ የሚባል ነበረ ሙኒተ ኒውዮርክ ላይቭ ኣ ኮፊ ሃውስ የሚባል ወደ ስድስት ኪሎ አካባቢ ግብጽ ኤምባሲሽን ለፊት አንድ ኮፊ ሃውስ የሚባል ሀሙስ ሐሙስ ጃዝ የምንጫወትበት ቦታ ነበር አዲስ አበባ ውስጥ እና እሱኛው አልበም ልክ ሚሌኒየሙን እንዳከበር ነበረ ዮርግ የሚባል ጀርመናዊ ጊታሪስት ጋር የተገናኘሁት፣ እና የዛን ጊዜ ለሁለት ወር ያህል ነበር ኢትዮጵያ የቆየሁት፣ እና ከእሱ ጋር በየሳምንቱ እየተጫወትን የሆነ የራሳችንን ስታይል ፈጠርን በዛ ጊዜ ውስጥ ማለት ነው። እና ከመለያየታችን በፊት የሆነ አሁን እስካሁን ደስ የሰራናቸውን ነገሮች መንፈሱ ደስ የሚል ነገር ነው፣ ለምን አንቀርጸውም በሚል ላይቭ አጠ ኮፊ ሀውስ እና ያኔ ደግሞ አሊዜ የሚባል አንድ ቦሌ ጫፍ ነበረ በጣም ደስ የሚልና የሚያምር ክለብ ነበረ እዛም እነሱ በኛ ነበር እንደውም የከፈቱት እንደ ፐርፎርማንስ በሳምንት ሁለት ቀን ነው ሶስት ቀን አላታስም ግን እዛ ነበረ የቀረጽ ነው እና እነሱ ዘፈኖች ሁለታችን የምንወዳቸው አርቲስቶች ነበረ እንደ አጋጣሚ በጣም የሙዚቃ ቴስታችን ይመሳሰላል እና የምንወዳቸው ሙዚቃዎች እና አንዳንድ ደግሞ ኦሪጂናሎችም የተካተቱበት ነበር። አንድ በጣም ትልቅ አስተዋጽኦ ያደረገው ዘፈን ቢኖር አስታውሳለሁ የሚለው የለማ ደምሰው ዘፈን ነበር እና እሳቸውንም አግኝቻቸው በዛን ጊዜ ይህንን ዘፈን በጣም ወድጃ ያለው ስንጫወተ በጣም ደስ ይላል ከህዝቡም ጋር ያለው ነገር እና ድንቀርጠው ብዬ አስወቅጄ ከእሳቸውን ጋር ተነጋገን አስታወሳለውን በቃ በሱ በጣም የሆነ የድሮ የስልሳ ሰባዎች አካባቢ ነበር ሙዚቃዎች ነበር፣ ያመጣናቸው እንደገና በድምፅና ብኝታል። በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው፣ ከአሜሪካ ድምፅ። የዛሬ እንግዳችን ድምፃዊት ሙኒት መስፍን ናት። ደስ የሚል ጊዜ ነበር። ሁለተኛው አልበም ሁለት የሚባለው አይ ቲንክ አሁን ወደ ስድስት ዓመት ሊሆነው ነው። እሱኛ ውስጥ ደግሞ ብዙ ኦሪጅናሎች፣ አንዳንድ የድሮ የሙላቱ አስታጥቄ የከርሞ ሰው የአስናቀች ወርቁ ባረፈችበት ጊዜ መጫወት የጀመርነውን አቤት አቤት የሚለውን ዘፈን አንዳንድ ደግሞ እንደ ባለ ጋሪ ሆኖ ግጥማቸውን ትንሽ ቀየር አድርገን ትንሽ ፓን አፍሪካን ስሜት ነገር ስላለ ውስጤ ወደ ፓን አፍሪካን ነገር ስሜት እና ወደ ወጣቶች እኮ እኛ ወጣቶች ጀግኖችን ነው ወደሚለው ነገር ቀይረ ነው እና ሌላም ደግሞ የሕፃን ጊዜ ዘፈኖች እንደ እቴ ሜቴ እና አንድ ልጅ ነበረ ነበረች ግራዝላት አሁን እያልን ላይቭ ስንጫወታቸው የምንወዳቸውን እና አንዳንድ ደግሞ ኦሪጅናሎች ለእናቴም አንድ ዘፈን ፋናዋጊ ብዬ ለአባቴም አባይ የሚል ዘፈን የመጨረሻ የአልበም እንኳ ቢሆን አትሊስት ለእናትና ለአባቴ አንዳንድ ዘፈን መሰን አለብኝ ብዬ እንደዛ ነበረ። ይሄኛውን የስቱዲዮ አልበሙን የሰራሁት። አሁን ሶስተኛ ፕሮጀክት ላይ ነኝ። እሱኛው ፕሮጀክት ሰባ ፐርሰንት አልቋል። አሁን በኮሮና ትንሽ ቀስ እያለን ወደ ሰማንያ እና ዘጠና ፐርሰንት በዚህ በወራቶች ውስጥ ለመጨረስ እያሰብኩ ነው እና አድዋ የሚባላን ለአድዋ የሰራው ዘፈና አለ። እሱ አዲስኛው አልበም ውስጥ የሚገባ የሚሆን ነው። ሶሎ ፕሮጀክት ሆኖ ከተለያዩ ሙዚቀኞች ጊታርና ድምጽ ብቻ ሳይሆን ሌላም ያካተተ ነው የሚሆነው። ሙኒት እንግዲህ ለበርካታ ዓመታት ከኢትዮጵያ ርቆ እንደኖረ ሰው አማረኛሽም እንደዚህ ጥርት ይላል ብለን ብዙዎቻችን አንጠብቅም ነበረ የሙዚቃዎችሽን ማጠንጠኛ የሙዚቃ ምርጫዎችሽንም ስናይ ደግሞ ኢትዮጵያዊነት ላይ የሚያተኩሩ ቆይት ያሉ ሙዚቃዎችን ቀደም ብለሽ እንዳነሳሽው ናቶ ለማ ደምሰውንና መሰል ሙዚቃዎችን ስታቀነቅንኝ ሰምቻለሁ። የህፃናት ጨዋታዎቹንም በሙዚቃ መልኩ ታቀርብ ያለሽ ወደኋላ የመመለሰሽ ምክንያቱ ምንድን ነው? ከኖርሽበት ሀገር ከኖርሽበት ሁኔታ ውስጥ የምትቀስሚያቸው ሌላ አይነት የሙዚቃ ቀለሞች አልነበሩም ወይ? እነዚህን ነገር ወደ ማሰሱ የገባሽበት ልዩ ምክንያት አለ ወይ? ለመጀመሪያ ስለ አማርኛ ስላልከኝ በጣም አመሰግናለሁ። ወደ ኢትዮጵያ ተመልሼ ለሰባት ዓመት መኖሬና እዛ በነበርኩበት ጊዜ ደግሞ አብዛኛው ጊዜ የጊዜን ያሳለፍኩት ከደራሲያን እና ገጣሚያን እና የቲያትር ሰዎች አካባቢ ስለሆነ አማርኛ አሻሽለውልኛል። ስለዚህ እነሱም በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ባሻገር ግን ለሙዚቃ አማጫ የላልከው ነገር አንደኛው ምንድን ነበረ፣ ከኢትዮጵያ ከወጣሁ ቆይቻለሁ። ስለዚህ አሁን በልጅነቴ ተሰማኝ ነበረው እንደ ማንኛውም ኢትዮጵያዊ ሬዲዮ ትከፍታለህ፣ ትሰማለህ። ስለዚህ በዛን ጊዜ የና አስቴርን ይሁን እነ ኬኔዲ መንገሻን ሁን እነ ቴሪ ታደሰን ይሁን እነዛን ሰዎች እነሱ የሰማን ያደግ ነው አደለ ኩኩሰርሰ ይወዘት ነ ከዛ ግን በአስር ዓመቴ ስወጣ እና ቤቴ ውስጥ ደግሞ እንደ ማንኛውም የዛን ጊዜ ነበርኩ ህፃን ልጅ ፖፕ ሚውዚክ የውጭ አገር እና የውስጥ ነበረ። አብዛኛውን ጊዜ ያደግኩት ከኢትዮጵያ ውጭ ነበር እና በጉሮሮ እና የጉሮሮ ቅኝት ብሎ ሲታሰብ እና ወደ ሳይንሱ ስንገባ የዘፈንኩ ያደግኳቸው ዘፈኖች ወደ ሶል ጃዝ እና ወደ አር እና ኤንድ ቢ ከተማ ነው የሚጠጉት እና አሁን ለምሳሌ እነ ግርማ በየነ እነ ጌታቸው ካሳ የነ አለማየሁ እሸቴ በኢትዮ ጃዝ ስም አንዳንድ ጊዜ ይጠራሉ። ለእኔ ግን ሞር ወደ ኢትዮ ፋንክነት ይቀርባሉ፣ ወደ አርኤምቢ ይቀርባሉ፣ ወደ ሶል በተለይ ተጽዕኖ የፈጠሩት እነ ጄምስ ባር ይመስሉኛል። ከጃዙ የበለጠ ይሄ ሞር ወደ ሪትሚክ እና ፋንኪነት ነገር ነው እና ከእኔ ጋር ያ ይቀራረባል ቅላፄ አሁን ትዝታን ምናም ቀልጪ ብትለኝ ትንሽ ላበላ ሆኜ ልቀልጥ እችላለሁ። ግን ለእኔ ማንነት የሚቀርበውና ከእኔ ስሜት ጋር የሚጠጋጋው ሞዳት ሶልሽ ሶል ብላክ ሚዚክ ሬጌም እንደዛው ጃዝ በተለይ ስለዚህ አሁን ለምሳሌ ላይፍ ፐርፎርም ታደርግ ትናንትና የሰማውና ዛሬ የሰማው በጣም ሊለያይ ይችላል ካለው ድባብ ካለው ኦዲየንስ ካለው ነገር ጋር ቶሎ ቶሎ ይቀያየራል እና ያ የጃዝ ተጽኖ ኢምፕሮቫይዝ የማድረግቡ ነገር እዛው በዛው የመፍጠሩ ሶል እና ብሉዝ በደንብ እያደግኩ እና የዘፈንኩ የኖርኩት በዛ ነው ሬጌ ደግሞ ቦብ ማሊ ማለት ከሕጻንነታችን ጀምሮ በቃ አብሮን ያደገ ሙዚቃ ነው። ስለዚህ እነሱ የሆነ ፓን ብላክ ሚዚክ ብዬ ነው አንዳንድ ጊዜ ማስበው እና ዝም ብዬ ለራሴ ስም እኮ ባወጣለት ኢትዮ ሶል ብዬ ነው ራሴን ማስበው፣ ምክንያቱም በሶል ሙዚቃ ነው ሞር ኢንፍሉንስ የተደረግኩት። ግን የዛን ጊዜ ያ ሁሉ ጨዋታ ብትል ተማሪ ልጅ ብትል የሆነ ፐርፎመንሱ ትንሽ ከዛ ከጄምስ ብራን ጉራ ጋር የተያዘ ነገር አለው። የሆነ የራሱን የሆነ ትንሽዬ በቃ በዛ ሰዓት ላይ እነሱን በቪኦኤ ይሁን በሆነ ነገር ሰምተውታል። እነሱ ና ያ ኢንፍሉወንስ በዛ ሰዓት ላይ በነበረ ሙዚቃ ላይ የነበረው ኢንፍሉዌንስ በጣም ደስ የሚል ነገር ነው። በተለይ ደግሞ ላይቭ ከኦዲየንስ ጋር ለመቀባበልና ለመጫወት በጣም ተመቻኝ እና ለእኔ ማንነት የሚቀርበው ሙዚቃ ለፐርፎርመንስ የሚመች ጊታርና ድምፅ ለመሆነ በቀላሉ ቪቪን አድርገነው ነው የምንጫወታቸው። እየሳሰብ እነዚህ ዘፈኖች እና ግርማ በየነ በተለይ ብዙ ግርማ በየነ ሜጋሽ ግርማን እነሱን እነሱ የሆኑ መጡ እና በጣም ደስ የሚሉ የሚያማምሩ ውብ ቆንጆ ዘፈኖች ሰው ሲሰማው በቃ የወጣቱ ይወደዋል። አንጋፋው ደግሞ ልጅነቴን አስታወስሽኝ ይለኛል። ለአዳዲሶቹ ጩጤዎች ደግሞ ምንድነው የዘፈን ብለው፣ ግን አሪፍ ዘፈን እስከሆነ ድረስ ያው ጊዜ አያገድበውም But if could, I For me, the time, to watch the just be ማህበራዊ መገናኛ ገጾች በኩል የተለያዩ ሀሳቦችሽን ስታራምጃ ያለሁኝ በሴቶች መብትና ሴቶችን በማጎልበት ሂደት ውስጥ ሊፈጠሩ ስለሚገቡ ሀሳቦችም እንዲሁ ስታቀነቅኝ ያለው በሙዚቃው በኩል ለማቅረብስ ምን ያክል ሂደሻል? ሙዚቃ ውስጥ፣ በእርግጥ ማህበረሰብ ውስጥ የሚፈለግን ለውጥ ለማምጣት ምን ያህል ኃይል አለው ብለሽ ታስቢያለሽ? ሙዚቃ ማለት አንድን ዘፈን ሀያ አምስት እስከ መቶ ሺህ ጊዜ ስትሰማት ይችላል አደለ፣ የምትወደው ነገር ከሆነ ስለዚህ፣ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት፣ ትንሽ ሰላማዊ መንፈስ እና ስሜት እንዲኖሩ የማድረግ ኃይል በጣም አለው። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራ ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ የነበሩ የምንጫወታቸው ዘፈኖች አመራረጣችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜይ ሀያ አምስት የኦኤዩ የተመሰረተበት ቀን አፍሪካ ዴይ ላይ ትራንስ አፍሪካ ሃይ ዌይ የሚባል ዘፈን በዛን ቀን ላይ ሁልጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አይነት አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይ ዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፓና ወጊ በቃ ቺም ስትሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራውላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ። ምንም ቢያሳንሱሽ አስሚያቸው በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን የምንዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በ ሚዚክ ቪዲዮ አይደለም። ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው እና የመጀመሪያው ዘፈን ይሆን ኖሮ ኖሮ ነበረ። እሱ ዘፈን ያለምንም ማጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራው አልስራ፣ አልግባ በቃ ይህንን ሪስክ ነው አይደለ። ሙዚቃ በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወደዋል፣ አንዳንድ ጊዜ ስራ ተቀባይነት ታገኛለህ፣ አታገኝም። በሆነ ነገር ከፍ ትላለህ፣ ብቅ ትላለህ እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጥፈው ማንነታችን እንደ ማወቅ ጋር የሚያያዝ ራስን በጥሞና ስለማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስህ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ በሙዚቃ ይሄ ደግሞ አሁን ለምሳሌ ሙዚቃ ምን አይነት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቸዋለ። እሱኛው ሬዲዮ ድራማም ላይ ወደ ሰላሳ ምናምን ወደ አርባ ሰላሳ ስድስት ወደ ሰላሳ ሰባት አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዚያ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከእነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ። ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንሄድ። ለምን እንደዚህ ተደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአፍሽ አለ ብዙ ነገር፣ ግን ምን ማድረግ እንችላለን፣ እና ወደ መፍትሄ ወሰ መቅረብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው። እና በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንት የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት በጣም ፌሚኒስት ልትለውም ትችላለ። በደንብ የሄድኩበትን ኮሌጅ ስትነት ኮሌጅ የሚባል ወደ ሁለት ሺህ ሀይለኛ ሴቶች የሚማሩበት የሴቶች ኮሌጅ የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ስትጠቀመ፣ ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታ፣ ጥንካሬ፣ ማንነት እኔ እንደ ሴት እንደ ሰው እስከ እስከሰራው ድረስ እስከ ለፋው ድረስ እስከ ጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ። ስለዚህ ባስኬትቦል ሊሳነኝ ይችላል። ግን ከነዚህ አይነት ነገሮች ሌላው ሌላ ነገር ላይ ሴትነት እንደ ማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ አጋጣሚው ነው እንቀጥላለን በቃ እንጓዘዋለን የሚለን ህይወት ነው። ከእሷም ጋር በማደግ የኖርኩትም እሷ ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ። የወንድ ልጅም እናት ነኝ። ስለዚህ እነሱም ጋር እኔም ሳያዩ እና ባለቤቴን ሳያዩ ቤታችን ውስጥ ያሉት ነገሮች ሳያዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነክ ነገር እስከሆነ ድረስ እንደሰው ምን አይነት ሰው መሆን አለባችሁ፣ መከባበር ምንድን ነው፣ መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው። ሙዚቃዬም እንደዛ ይመስለኛል። ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ፣ ግን ፍቅር ነው ዋናው ነገር፣ ሁሉም ነገር ውስጡ ፍቅር ነው። ስንት ዓመት ካንቺ ተለይቼ ኖሬ انا <applause> برن አድማጮች ከድምፃዊት ሙኒት መስፍን ጋር የነበረን ቆይታ ተከታይ ክፍል በቀጣይ ሳምንት ይደመጣል። ዛሬ ለነበረን ቆይታ ሙኒትንም ሆነ እናንተን ስታዳምጡን የነበራችሁትን አድማጮቻችንን በእጅጉ እናመሰግናለን። ኤልያስ አስማረ የመሰናዶ አቀናባሪ ነው። ትዝታ በላቸው ደግሞ የመሰናዶ አርታኤ። ሀብታሙ ስዩም የመሰናዶ መሪ ነበርኩ። መልካም ምሽት።